መዝናኛ በቤኒሻንጉል ጉሙዝ ክልል ከሚከበሩት ዓመታዊ በዓላት መካከል የሽናሻ ዘመን መለወጫ በዓል ጋሪ ወሮ አንዱ ነው። ጋሮ ጋሮ ጋሪ ቆኖ ኦሲ ኔማሶኖ ኦስተራሶ ኖ ለአዲሱ ዓመት እንኳን በሰላም አደረሰን፣ አዲሱ ዘመን የሰላምና የፍቅር ዘመን ይሁንላችሁ እያሉ ይመርቃሉ። በዓሉ በየዓመቱ በመስከረም ወር አጋማሽ ላይ ይከበራል። በዓሉን ለማክበር በተለያዩ የኢትዮጵያ ክፍሎች የሚኖሩ የብሔረሰቡ ተወላጆች ተሰባስበው በአገር ሽማግሌዎች ተመርቀው የተጣላ ታርቀው በአንድነት የሚከበር በዓል ነው። ጋሪዮሮ በብሔረሰቡ ዘንድ ትልቅ ስፍራ የሚሰጠው በዓል ሲሆን የእርቅና የአንድነት በዓል ተብሎም ይታወቃል። ስፔናዊ ጸሐፊ ጆዋን ጉንዛሌዝ ኑኔዝ ጋሪዮሮን የሽናሻ ባህላዊ እርቅ ሲል ኖርዝ ኦፍ ዘ ብሉ ናይል በሚል መጽሐፉ መዝግቦታል። በበዓሉ ዕለት የተለያዩ ማህበረሰቡን የሚገልጹ ብዙ ባህላዊ ምግቦች ይቀርባሉ። እንደ ጹምባ ያሉ ባህላዊ ምግቦችም በተለያዩ ጊዜያት ይዘወተራል። ዘንድሮ የጋሪ ወሮ በዓል በተለያዩ ዝግጅቶች እየተከበረ ይገኛል። ሰሞኑን በአሱሳ ከተማ የጋሪ ወሮ በዓል ሲያከብሩ ያነጋገር ናቸው። አቶ ለማ አልጋ እንደሚሉት በዓሉን ለማክበር የሚሳተፉ ሰዎች በዓሉ ከመድረሱ በፊት የተጣላ ታርቀው፣ አሊያም ደግሞ በበዓሉ ዕለት በብሔረሰቡ ወግ መሰረት ታርቀው እለቱን ያሳልፋሉ። ሽናሻ ብዙ አደባዊ ባህሎች አሉት። ከብዙ አደባዊ ባህሎች ውስጥ ደመቀና በእንትን የሚከበረው አንዱ ጋሮባል ነው። የሽናሾ ጋሮባል ጋሮ ባህል ትልቁ እሴቱ የተጣላ ሰው የሚታረቅበት ሰው ቢያንስ እንኳን እንኳን መጣላት ይቅርና ተለያይቶ ከከረመ ሳይታረድ አይገናኝም። ክልክል ነው። ታርዶ ነው የሚገናኘው፣ በደም ነው የሚገናኙ። ስለዚህ ጋሮ ባህል አንደኛ ሰላምን የሚያመላክት ትንሹን ትልቁን አንድ የሚያርግ ትልቁም ትንሹም ሴቱም ወንድን ሳይለይ ሁሉ ወጥቶ የሚጨፍር ይ ባዳ ነው፣ ይሄ ዘመድ ነው የማይባል ሁሉን የሚያካትት አካታች ባህላችን ነው። ከዘመድ መካከል ጥላቻ ካለ ሳይታረቅ ጋሮ ባር ማውጣት ክልክል ነው። እንደገና ጎረቤትና ጎረቤት ከተጣላ ሳይታረቁ ጋሮ ባር መሻገር አይቻልም። ባልና ሚስት ከተጣላ፣ አባትና ልጅ ከተጣላ ሳይታረቁ ይህን የሚያስታርቁ ሽማግሌዎች አሉ። ይህን ቁጭ ብሎ የሚያስታርቁ ጋሮ ማሻገር ስለማይቻል ማለት ነው ጋሮ አንዱ ቅረታን ፈተ በንጹህ ልቦና ወደ አዲስ አመት የምትሻገርበት ነው ማለት ነው። ሌላው ደግሞ የጋሮ ባህል እሴቱ የሽናሻ ዘመን መቆጠር የሚጀምረው ከጋሮ ባህል ሽናሻ የሰው እድሜ ለመቆጠር ለምሳሌ መቼ ነው የተወለደ ከጋሮ በፊት ነው ጋሮ በኋላ ነው ብሎ ነው አንድ ብሎ የሚጀምረው ቆጠራ ማለት ነው። ሁለተኛ ስንት ጋሮ ነው ያለፈ ስንት ጋሮ ባህል አልፎ አሳልፏል የሰውዬ ተብሎ እድሜ ይቆጠራል ማለት ነው። ስለዚህ የዘመን መላወጫው ነው ማለት ነው። በሽናሻ ማህበረሰብ በዓል ላይ ጥናት ያደረጉ የብሔረሰቡ ተወላጆች መረጃ መሰረት በዓሉ በተለያዩ ወረዳዎች ለሁለት ወር ያህል በተለያዩ ዝግጅቶች ይከበራል። መስከረም 17 እና 18 ደግሞ በየዓመቱ በጋሪ ጀባ ወይም ብዙ ሰዎች በተሰበሰቡበት በአደባባይ በህብረት የሚከበር ነው። አቶ አበበ አኖ በኡስማኒያ ዩኒቨርሲቲ በታሪክ ትምህርት የሶስተኛ ዲግሪያቸውን እየተከታተሉ ይገኛሉ። በሽናሻ ማህበረሰብ ባህል ማህበራዊና ኢኮኖሚያዊ ሁኔታ ላይ ጥናት አድርገዋል። ጋሪ ወሮን አስመልክቶም የበዓሉ አከባበር ለረጅም ዘመናት በተለያዩ አካባቢዎች ሲከበር መቆየቱንና ከቅርብ ዓመታት ወዲህ ደግሞ በዓሉ በክልል ደረጃ እየተከበረ መሆኑን ተናግሯል። የበዓሉ መከበር በቀጣይ ባህሉን ለማስታወቅ በሚደረገው ጥረት ምሁራንና የተለያዩ የህብረተሰብ ክፍሎች የሚገናኙበት እለት በመሆኑ የብሔረሰቡን ባህል ጠብቆ ለማቆየት ና ለተተኪው ትውልድ ለማስተላለፍ ምቹ ሁኔታን የሚፈጥር ነው ብሏል። ጋሪዮሮ ሲከበር በሁሉም የእድሜ ክፍል ያሉ የብሔረሰቡ አባላት ይሳተፋሉ። በእለቱ አዳዲስ ለምግብነት የደረሱ የእህል አይነቶች በሙሉ በዚህ በአንድነት በሚከበረው ቦታ ቀርበው በአባቶች ተመርቆ እንዲቀመሱ ተደርጎና የዘመን መለወጫ ምርቃቶች ተካሂደው ሁሉም የብሔረሰቡ አባላት ያለምንም ልዩነት በድምቀት ያከብሩታል። ይህ በድምቀት በዘመናት ሲያከብሩት የነበረ ነው። እስከዛ ድረስ። ስለዚህ ክልሎቹ ባህላቶች የሚለየው የጋሮ ሎ በዓል ማህበረሰቡ ውስጥ እድሜና ጾታ ሳይለይ ች ሴቶች፣ ወጣቶች፣ ህጻናት በአብሮነት የሚሳተፉበት ክብረ በዓል ሲሆን ይህ በበረሰቡ ቋንቋ ጋሪ ወሮ ወይም ጋሮ ተብሎ ይጠራል። ይህንን በዓል የሚከበረው በአካባቢው በአዳይ አበባ ሸብርቆና ክረምቶ አልቆ ወደ ጸደይ ወቅት ስንገባ ሆኖ ይህ በዘመናዊ ዘመን አቆጣጠር በመስከረም ወር አጋማሽ ላይ ነው። አንዱ የጊዜ በዓል መግለጫ ምንድን ነው? ዝግጅቱ የሚደምቀ ባህላዊ ጭፈራ ነው። አንዱ የባህሉ መግለጫ ይሄንን የዘመን መለወጫውን ባህል በተለያየ ማህበራዊ ሁኔታ ሌሎችን ባህሎች የህብረተሰቡን እውነታ የሚገልጹበት አንዱ መግለጫው ምንድን ነው? የባህላዊ ጭፈራቸው ነው። ለሽናሻ ዘፈሩና የጋሮ ባህል የማይነጣጠሉ የባህሉ አካላቶች ናቸው። ስለዚህ ከዚህ የማጠቃላይ ስናየው ታሪካዊ ቁርኝት ወይም ታሪካ መጣቱ ሽናሻ በጥብቅ ባሉን ለተለያዩ ጠቀሜታዎች ነው። አንዱ ቤተሰብ ከቤተሰብ እንዲገናኝ አንዱ ጎሳ ከሌላ ጎሳ ጋር ግን ተራርቆና ተለያይቶ እንዳይኖር በየአመቱ በአንድ ጊዜ እንኳን በዚህ በአዲስ ዘመን መለጫቸው ሰዓት እንዲገናኝ የሚያደርግ ዘመዶች ተራርቆ በመቆየት ጋብቻ ስርዓት ወይም ጋብቻ እንዳይፈጽሙ ዘመድ መሆናቸውን እንዲያውቁ የሚያደርግ በዓል ነው። የበዓሉ ይዘት ላይ ያተኮሩ ሶስት አይነት ዘፈኖች ይዘፈናሉ ይላሉ አቶ አበበ። ዘፈኖቹም ከሐምሌ ወር መጨረሻ ጀምሮ እስከ በዓሉ ዋዜማ፣ እንዲሁም ከበዓሉ ዋዜማ ጀምሮ እስከ በዓሉ ለ ለመገናኘትና ከበዓሉ በኋላ እስከ ሁለት ሳምንት ድረስ ከወቅቱ ጋር የሚሄድ ባህላዊ ጭፈራን ያካተተ ነው። ጋሪ ሮ ሲከበር በሀገር ሽማግሌዎች ተመርቀው በተመረጠው ስፍራ ብቻ በየአመቱ ይከበራል ይላሉ የሽናሻ ሕዝብ ታሪክ የሚል መጽሐፍ ደራሲ የሆኑት አቶ አዲሱ አዳሜ። በበዓሉ ላይም መስከረም አስራ ሰባት የደመራ ስነ ስርዓት የሚከናወን ሲሆን ለመስቀል በዓል ከሚደረገው ደመራ እየተለየ ነው ይላሉ አቶ አዲሱ። ጋሪ ሮ በየአመቱ በመስከረም ወር ሲከበር ከማንኛውም ሃይማኖት ጋር የማይገናኝና የብሔረሰቡ ተወላጆች በሚገኙበት አካባቢ ሁሉ ራሱን ችለው የሚከበር መሆኑን አጥኚዎች ይናገራሉ። የሚያከብራቸው በዓላት ውስጥ ትልቁና ዋነኛው ነው። ስለዚህ የበዓሉን አከባበር ከበዓሉ በፊት፣ በበዓል እለት እና ከበዓል በኋላ የተለያዩ አከባበር ስርዓቶችን ተከትሎ ነው የሚያከብረው። ከበዓሉ በፊት ያው ወጣቶች ይጨፍራሉ፣ ይጫወታሉ፣ ወቅቱን የሚገልጹ ጭፈራዎችን ይጨፍራሉ። ወደ እለቱ ስንጠጋ ደግሞ ሁሉም ወደ አደባባይ ወጥቶ በዓሉን የሚያከብርበት ነው። ይህም የሚያከብርበት ቦታ ብሔረሰቡ ቋንቋ የጋሪ ጀባ ይባላል። የጋሩ አደባባይ ማለት ነው። ጋሪ ጀባ ይባላል እና በዚህ አደባባይ ላይ ይህን ባህል ሲያከብር ዝም ብሎ በየቦታው አይደለም እና በአባቶች ተመርቆ ከተለመደ ወይም በአባቶች ምርቃት እየተተከለ አደባባይ ወይም ደግሞ የታወቀ አደባባይ ላይ ነው እንግዲህ መጨረሻ በአስራ ሰባት ካሄደው ደመራ ስነስርዓትም አለው እና ደመራው ስነስርዓት ከዚህ ከመስቀል ደመራው ስነስርዓት ይለያያል። መስቀሉ ሃይማኖታዊ ነው። ይሄኛው የብሔረሰቡ የዘመን መለወጫ በዓል እንደመሆኑ መጠን አስራ ሰባት ቀን ከንጋቱ ዘጠኝ ሰዓት አካባቢ ላይ ነው ደመራው የሚለኮሰው። ሲለኮስ ያው አባቶች ይመርቃሉ። ሁሉም ዘመድ አዝማድ የብሔረሰቡ አባላት አብሮ ከሚኖሩ ማህበረሰቦች ጋር ሁሉ በጋራ ያከብሩታል። በነጋታውም አባቶች አሁንም ወደ ማምሻ ዘጠኝና አስር ሰዓት አካባቢ ተቀምጠው በአስራ ሰባት ላይ እንኳን አደረሰንና የመጪውን የሰላም የደስታ የብልጽግና ዘመን እንዲሆን ምኞታቸው በምኞት ባዘለ ምርቃት የጀመሩትን የማጠቃለያ ጸሎት ያደርጋሉ። እነዚሁ አባቶች ማለት ነው። እና ምረቃው ራሱ ስርዓት አለው። ምረቃ አባቶች የሚባሉ አሉ ከእኛ ማህበረሰብ ውስጥ ወይም በቦሮ ሽናሻ ብሔረሰብ ውስጥ

እና እንጂ ኢኖሮና ዶ የሚባሉ አሉ። ከነዚህ ውስጥ ታላቅ ናቸው የተባሉት በእድሜ ትንሽም ቢሆን አለው እንትን እና በዛ መሰረት የምረቃ ስነ ስርዓቱ ይካሄል። በብሔረሰቡ በአጠቃላይ ሁለት አይነት የበዓሉ አከባበር ያለው ሲሆን የመጀመሪያው መላ ማህበረሰቡ በአንድ ላይ በመሰባሰብ በተመረጠው የጋሮ ቦታ የሚከበር አከባበር ነው። ሁለተኛው ደግሞ ከበዓሉ በኋላ እስከ ሁለት ሳምንት በሚጸልቅ ጊዜ የብሔረሰቡ አባላት ዘመድ አዝማዳቸውን በመጥራት በየቤታቸው በመሆን በድግስ የሚያከብሩት ክብረ በዓል ነው። የሽናሻ ዘመን መለወጫ በዓል ጋሪዮሮ ዘንድሮ በክልል ደረጃ ከመስከረም አስራ ስድስት ጀምሮ ለሶስት ተከታታይ ቀናት በፓናል ውይይትና በተለያዩ ባህላዊ ዝግጅቶች በአሶሳ ከተማ ተከብረዋል። ጋሪዮሮ ለሽናሻ ማህበረሰብ አዲስ ዓመት አሃዱ ብሎ የሚጀምርበት እለት ነው። የሽናሻ ብሔረሰብ ዘመን መለወጫን አስመልክቶ ለዛሬ ያሰናዳነው ዝግጅት ይህን ይመስል ነበር። ነጋሳ ደሳለኝ ነበሩ። ሰላም።